በምዕራብ አርሲ ዞን ዶዶላ ከተማ ተቀስቅሶ በነበረ ግጭት ሰባት ሰዎች እንደተገደሉና በዛሬ ዕለትም ቀብራቸው እንደተፈጸመ ተገለጠ። የመከላከያ ሰራዊት ከተማውን ከተቆጣጠረ በኋላ አንጻራዊ ሰላም እንዳገኘችም ከተማይቱ ተገልጠዋል። ፖሊስ የደረሰውን ጉዳት ለይቶ ለማወቅ አንድ ቡድን ማቋቋሙን ነው የተናገረው። መለስካቸው አመሃ ተከታዩን አድርሶናል። ዶዶላ ከተማ ከትናንት በስቲያና ትናንት እጅግ አስቸጋሪና አሳዛኝ ቀናትን እንዳሳልፈች የከተማዋ ነዋሪዎች ይናገራሉ። በተፈጠረው ውከትና ግጭት ሳቢያ ሰባት ሰዎች እንደተገደሉ እና ዛሬም የቀብራቸው ስነ ስርዓት በከተማዋ በሚገኘው ቤተ ክርስቲያን እንደተቀበሩ ምንጮች ለቪዮ አስታውቀዋል። በዛሬ ዕለት በከተማዋ አንጻራዊ ሰላም መስፈኑንም ይናገራሉ። ካነጋገርኳቸው ነዋሪዎች መካከል አንዱ ስማቸው እንዳይጠቀስ የጠየቁ ሁኔታውን ያብራራሉ። ዛሬ ዶዶላ ያው በሀዘን ተውጣለች። በሀዘን ማቆስጥን ያለችው እና በጣም በጣም ያሳዝናል። ትላንትና እና ከትላንት ወዲያ የተደረገው ነገር ዶዶላ ላይ መከላከያ ገብቷል። ሙሉ ለሙሉ መከላከያ ተቆጣጥሮታል ዶዶላን ማለት ነው። እና ዛሬ ገብረ ክርስቶስ የአመቱ ገብረ ክርስቶስ ነበር። ጥቅምት አስራ ሰባት ገብረ ክርስቶስ ይነግስ ነበር ዶዶላ ላይ ይታወቃል። እና ያም ነገር በሀዘን ሰው በሀዘን ያሳለፈው ክብረ በዓሉም ሳይከበር ቀርቷል ማለት ነው። ዛሬ አልሬዲ ሰባት ሰው ተቀብሯል። እና ዛሬ አንድ ሰው መጥተው ከፍተኛ ጉዳት ስለደረሰበት ወደ ዋሳ ሪፈር ተደርጎ ወደዛ ሄደዋል። ትናንትና ግን እኛም የዘገብ ነው እናንተም የነገራችሁን አራት ሰዎች ነበሩ ሞቶ ያላችሁት አደለም? አዎ አራት ሰው ከእሮብ ዕለት ማታ የተገደሉ ሰዎች ነበሩ። ከዛም ጠዋት ላይ ነው እንደመጡ ጉዳት እሮብ ዕለት ማታ ጉዳት ደርሶባቸው ሆስፒታል እንደገቡ ሆስፒታል አልፈልግም ቄሮ ነኝ የሚል ግብረ ኃይል ነው ከገጠር ተጭኖ መጥቶ ዶዶላን ወሮ እንደዚህ አይነት እልቂት የፈጸመ ትናንትና ሮብለት ሁለት ሰው ነበር የሞተው። ትናንትና ጠዋት ላይ ቀጥታ እንደመጡ ከሮብለት ተጎድተው ሆስፒታል የገቡ ሰዎችን ከገደሉ በኋላ ነው ወደ ከተማው እና ሰው ወደ መግደል የሄዱት። መጀመሪያ ለምሳሌ በስም ልጠቅስልህ እችላለሁ። ግርማ ተስፋዬ፣ እሸቱ ግርማ የሚባል አባትና ልጅን ነው መጀመሪያ ሙስለት ጠዋት የገደሏቸው። ሌሎቹ ስማቸውን አላወቁም። ዜሮ አንድ ላይ እና ዜሮ ሁለት ላይ ነው እንዳለ የፈጇቸው። የተቃጠለው ቤት ቁጥር ይታወቃል። የተቃጠለው ቤት ቁጥር በጣም ብዙ ነው። አሁን ገና ዛሬ ጠዋት ላይ ነው ሰውም ትንሽ ራሱን ያወቀው። ጠዋትም ወደ ቀብር መሄደው እና የቤት ቃጠለው በጣም ብዙ ነው። የከተማዋ ፖሊስ የጸጥታ ስራ ሂደት ባለቤት ሳጂን ሀጂ የዛሬ የከተማዋን ውሎ ምን እንደሚመስል ጠይቄያቸው ነበረ። ምንም ችግር የለም፣ ዛሬ ሰላም ነው፣ ተረጋግቷል መከላከያውን ገብቷል። ያው ሰላም ነው ዛሬ። የሞቱት ሰዎች ቁጥር ስንት ደረሰ? በትክክል ዛሬ አላገ- ግን፣ ሰባት ሰዎች ተቀበሩ ሲባል ሰማሁኝ። የትናንቶቹም እኮ አልተቀበሩም። ዛሬ አዲስ የሞተ ቱክሲም የለም፣ ረብሻም የተጋጨ ሰውም የለም። በትላንት ተፈጠሮ ችግር የሞቱት ናቸው እንጂ ዛሬ ምንም አልነበረም። ዛሬ ምንም አይነት ችግር የለም። ውስጥ ሽማግ ወጣቱ አካል የተረሰቡ በሙሉ ተጠራጅቶ፣ ወጣቱ ላይ እየሰራ ስለሆነ በየቤተ በየቤተክርስቲያኑም በየመስጊድ እየተሰራ ስለሆነ ተማሩም በሀይለኛ ተጠራክረው እየቀጠለ ስለሆነ ምንም አይነት ችግርም የለምዛል ሁለቱ የቤተክርስቲያኖች አለሁ ያ ሁለቱም እየተጠበቁ፣ መስጊድም ያው የሚጠራጠራል በተባለ ቦታ ትበቃ ተጠራክሯል። ሽማግሌዎች ተሰራጭቷል። ምንም ችግር የለም። የተቃጠለው ቤት ቁጥር ታወቀ? ግምት ውስጥ አይታወቁ አይታወቁ። ማጣራት እየተደረገ ነው ወይ በእናንተ በኩል የምርመራ ክፍል ሂደት ባለቤት ያሆነ ቡድን አቋም ይናል ያው ነገ ያ ቡድን ወደ ስራ ይገባሉ፣ ወደ መጣራቱ። በተፈጠረው ግጭት ሳቢያ በህይወትም ሆነ በአካል ላይ ስለ ደረሰው ጉዳት ሁኔታ ይበልጥ ለማጣራት ወደ ሆስፒታልና የጤና ባለሙያዎች ያደረግነው ጥሪ ምላሽ አላገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ